the voice of america yo <laughs> yeah america yeah, dims radio tabiano <laughs> ሰላም ጤና ይስጥልን እንደምናምሽታችኋል። በ19 እና በ25 ሜትር ባንድ አጭር ሞገድ ከአሁን 3 ሰዓት እስከ 4 ሰዓት ከዋሽንግተን ዲሲ የሚተላለፈውን የቅዳሜ መስከረም 27 ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጅ ይታዬ ነኝ። ብርሃን ኃይሉ ፕሮግራማችንን ትመራለች። በምሽቱ ዝግጅታችን ሰሜን አሜሪካ ውስጥ የሚገኙ የፓርቲዎቻቸውን ድጋፍ ሰጪ መሰረቶች ለማጠናከር ይዘናል ባሉት ሀሳብ የመላ ኢትዮጵያ አንድነት ድርጅትና የሰማያዊ ፓርቲ መሪዎች እዚህ ዩናይትድ ስቴትስ ይገኛሉ። አሁን የሚታዩት ችግሮች ለምሳሌ በሶማሌ ክልልና በኦሮሚያ ክልል አካባቢ የሚታዩት ችግሮች የዚህ በጎሳ ላይ የተመሰረተ ማለትም፣ ቋንቋ ላይ የተመሰረተ ያስነሳው ችግር ነው ብለን ፓርቲያችን ይገምታል። አንድ ሲስተም ላይ እኮ ህገ ወጥ የሚሆን ህጋዊ ሲስተም ላይ አንድ ድርጅት ወይም አንድ አካል ኢንሲስት ሲያደርግ የሙጥኝ ሲል ዛ ላይ የሚያገኘው ጥቅም አለ። ለምሳሌ ወታደሩ እንደፈለገው ማዘዝ ይችላል። ደህንነቱ እንደፈለገው ማዘዝ ይችላል። ገንዘቡ እንደፈለገው ማውጣት ይችላል። የመኢአድ ፕሬዝደንት ዶክተር በዛብህ ደመሴና የሰማያዊ ፓርቲ ሊቀመንበር አቶ የሸዋሳ ሰፋን ድምጽ ነው የሰማችሁት። ከዜና በኋላ በስፋት ይመለሳሉ። ቅዳሜ እንደመሆኑ በቀሪው ማለት በሁለተኛው የስርጭታችን ጊዜ የሙዚቃ ቃና ተሰናድቷል። አብራችሁ እንድትቆዩ በትህትና እንጋብዛለን። አሁን የዓለም ዜና። ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምናመሻችሁ። በስቱዲዮ ዜና የማሰማችሁ ሰሎሞን አባትነኝ። ቴክኒሺያኑ ከርቲስ ባይነም አብሮኝ ይገኛል። የኢትዮጵያ የሕዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳ የስልጣን መልቀቂያ ጥያቄ ማስገባታቸው ተሰማ። አንድ የኢህአደግ ጽህፈት ቤት ባለስልጣን ለቪኦኤ በሰጡት ቃል የተባለውን አስተባብለዋል። ጽዮን ግርማ ተጨማሪ ይዛለች። የቀድሞ የኦሮሚያ ክልል ፕሬዚዳንትና የአሁኑ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ የስልጣን መልቀቂያ ደብዳቤ ማስገባታቸውን ስማቸውና ማንነታቸው እንዲጠቀስ ያልፈለጉ አንድ ከፍተኛ የስራ ኃላፊ ለአሜሪካ ድምጽ ተናግረዋል። አቶ አባዱላ አሁን ካለው የአፈ ጉባኤነት ስልጣን በፈቃዳቸው ለመልቀቅ የጠየቁበትን ደብዳቤ ካስገቡ ቀናት መቆጠራቸውን ኃላፊው ጠቁመዋል። ነገር ግን ስልጣናቸው የፌዴራል አካል እንደመሆኑ ደብዳቤውን ካስገቡ በኋላ ድርጅታቸው ኢህአዲግ በይፋ ተሰብስቦ የወሰነው ነገር አለመኖሩን ኃላፊው ገልጸዋል። አቶ አባዱላ ስልጣናቸውን ለመልቀቅ ጥያቄ ባቀረቡበት ደብዳቤ ላይ የምክንያታቸውን ዝርዝር ማቅረባቸውን ኃላፊው ለቪኦኤ ቢጠቁሙም ምን እንደሆኑ ሊገልጹልን ፈቃደኛ አልሆኑም። ይህ በእንዲህ እንዳለ አፈ ጉባኤ አባዱላ ገመዳ ሰሞኑን በኦሮሚያና በሶማሌ ክልሎች መካከል ሲስተዋል በቆየው ግጭት ሳቢያ በብዙዎች ሞትና በጅምላ መፈናቀል ላይ ቅሬታ እንደነበራቸውና ቅሬታቸውን በስብሰባ ላይ ሲያንጸባርቁ እንደቆዩ አንድ ሌላ ቅርበት ያላቸው ኃላፊ ለቪዮኤ ተናግረዋል። መረጃዎቹን ለአሜሪካ ድምጽ የሰጡት የስራ ኃላፊ አክለው አቶ አባዱላ ለመልቀቂያ ጥያቄያቸው እስካሁን ውሳኔ ስላላገኙ ፓርላማው ከነገ በስቲያ ሰኞ ሲከፈት በመክፈቻው ላይ ሊገኙ እንደሚችሉ ጠቁሞናል። አፈ ጉባኤ አባዱላ ገመዳ በዚህ ጉዳይ ላይ ምላሽ እንዲሰጡኝ በእጅ ስልካቸው ተደጋጋሚ ሙከራ አድርጌ ስልካቸው አይመልስም። ለህዝብ ተወካዮች ምክር ቤቱ ምክትል አፈ ጉባኤ ለወይዘሮ ሽታየ ምናለም ተደጋጋሚ ሙከራ አድርጌ ያለው ስልካቸው ዝግ ነው። የፌዴራሉ የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮም ምላሽ እንዲሰጡን ተደጋጋሚ ሙከራ አድርጌያለሁ። የእሳቸውም ስልክ አይመልስም። ከፓርቲያቸው የኦሮሞ ህዝብ ዴሞክራሲያዊ ድርጅት ኦህዲድ ምላሽ ለማግኘት ያደረግኩት ጥረትም አልተሳካም። በሌላ በኩል አንድ በቴክስት ምልልስ ያገኘኋቸው የኦህዲድ ባለስልጣን በእነዚህ ቀናት ብርቱ የሆነ የፓርቲ ስብሰባ ላይ በመሆኔ ላናግርሽ አልችልም ብለው በቴክስት መልሰውልኛል። ከህዝብ ተወካዮች ምክር ቤት ጽህፈት ቤትን መረጃ ለማግኘት ሞክረናል፣ አልተሳካም። በመጨረሻ ያገኘናቸው የኢህአዴግ ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ እኛ ጋር የደረሰ ነገር የለም ብለውኛል። አሁን እኔ ቢሮ ነው ያለሁት። እስካሁን እኔ ቢሮ የደረሰው እርቀት የለ። አሰራሩ ግን እንዴት ነው? መልቀቂያውን ካስገቡ የት ነው የሚያስገቡት? ማለት በእኛ አሰራር በውይይት ተማምኖ ነው እንጂ አንድ ሰው ተነስቶ ርዛን አደርጋለሁ የሚል አሰራር የለንም። ዜጎች ማለት ኃላፊዎች ርዛን ለማድረግ መብት ያላቸው ቢሆንም ርዛን ለማድረግ ከኃላፊነታቸው በሆነ ምክንያት የሚተዉ ኃላፊዎች ካሉ በውይይትና በመተማመን ሀሳባቸው መጀመሪያ ቀርበው ውይይት ተደርገው እንጂ በዛ መንገድ የሚሆን አሰራር የለንም። በሌላ ቦታ ሊያስገቡበት የሚችሉበት ቦታ አለ። ከአሁን ድረስ እኔም እንዳንቺ ነው ወሬ የሰማዎት፣ ሪፖርት የለኝም፣ መረጃም የለኝም። በውይይት ሲባል እንዴት ነው? በውይይት ማለት አንድ ሰው አንደኛ በኃላፊነት የሚነሳ ከሆነ በአሰራሩ መሰረት ለምን እንደምነሳ ትነግሮት፣ በራሱ በፓርቲው አሰራር ይነሳ በራሱ ጊዜም ያገለገለ የደከመውም ይሁን ሌላ ኃላፊነት ስልጣን የፈለገም ይሁን በግሉ መወጣት የፈለገ ካለ ትግሉን እንዴት እንደሚተወ አቅርቦ፣ ውይ ተደርጎበት በምክንያቶቹ ላይ መተማመን ተደርሶ ከዛ ፕሮሲጀሩ ቀጥሎ ያለ ነገር ነው እና በሳቸው በኩል በዚህ መንገድ እስካሁን የተሰራ ነገር የለም። ለፓርላማ ምናልባት ለህዝብ ተወካዮች ምክር ቤት አቅርበው ሊሆን ይችላል፣ አላቅም፣ አይመስለኝም። አትልስት አላቅም። ምክንያቱም በፓርላማ እኮ የሚሄደው አንድ ሰው በፓርቲው የትኛውም ኃላፊነት በምርት ፓርቲ ስርአት በፓርቲው ኖሚኔትድ የሆነ ሰው ነው ፓርቲው ነው የሚወስነው። ስለዚህ እንደዚያ መስሉ አልተሰማኝም። ያገኘናቸው አንዳንድ መረጃዎች የሚጠቁሙት አስገቡ የሚለውን ነውና እንግዲህ ነገ ደግሞ አዲስ ነገር ካለ ነገ ደውላለሁ። እስከዛኛም እናጠራለን። ስማቸውን መግለጽ ያልፈለጉት የስራ ኃላፊ ጋር በድጋሚ ደውዬ ነበር። አፈ ጉባኤ አቶ አባዱላ ገመዳ የስራ መልቀቂያ ደብዳቤ ማስገባታቸውን በአጽንኦት አረጋግጠውልኛል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ አመሰግናለሁ ጽዮን ለዘገባው ጉዳዩን በቅርብ እየተከታተልነን ክቡራትና ክቡራን አድማጮች ተጨማሪ መረጃ ባገኘን ጊዜ ከራዲዮ ስርጭታችን በተጨማሪ መረጃዎችን እንዳገኘን ዌብሳይታችንና ፌስቡክ ገጻችንም ላይ እናወጣለን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም አምሃሪክ ቪኦኤ አምሃሪክ ላይ ተከታተሉን እንግሊዝ ዋና ከተማ ለንደን ላይ አንድ ግለሰብ ያሽከረክር በነበረው መኪና በርካታ እግረኞችን ከጎዳ በኋላ በቁጥጥር ስር መዋሉን ፖሊስ አስታወቀ። ግለሰቡ አደጋውን ያደረሰበትን ምክንያት ፖሊስ እያጣራ ሲሆን፣ ስንት ሰው እንደተጎዳና የጉዳቱ መጠን ከምን እስከ ምን እንደሆነ አልገለጸም። ጉዳቱ የደረሰው ብዙ ጎብኚ በሚያዘወትረው የለንደን የተፈጥሮ ታሪክ ቤተ መዘክር አጠገብ እንደሆነ ታውቋል። ዩናይትድ ስቴትስ ከኢራን ጋር የገባችበትን የኒውክሌየር መርሃ ግብር ስምምነት ሰነድ ፕሬዚደንት ዶናልድ ትራምፕ እውቅና ሊነሱት እንደሆነ የመገናኛ ብዙሃን ዘገባዎች እየጠቆሙ ነው። ሙሉ በሙሉ እንደማይሰርዙት ግን ተገልጿል። ዩናይትድ ስቴትስ፣ ኢራንና ሌሎች አምስት ሀያላን መንግስታት የፈረሙት ይህ ሰነድ የሀገራቸውን ጥቅም አያስጠብቅም የሚል እምነት እንዳላቸው ሚስተር ትራምፕ በየወቅቱ ይናገራሉ። ፕሬዚደንቱ ስምምነቱን ዕውቅና ከነሱት ኢራን በስምምነቱ ምክንያት ተነስተውላት ከነበሩ ማዕቀቦች የተወሰኑትን ወይም ሁሉንም ለመደንገግ ወይም የፕሬዚደንቱን ሐሳብ ለመጣል የተወካዮች ምክር ቤቱ የስድሳ ቀናት ጊዜ እንዳለው ታውቋል። በሌላ በኩል ደግሞ የዘንድሮን የትምህርት ዘመን መጀመር ምክንያት በማድረግ ለቴህራን ዩኒቨርሲቲ ተማሪዎች ዛሬ ንግግር ያደረጉት ፕሬዚደንት ሐሰን ሮሐኒ ኢራን የተቀዳጃቸውን ስኬቶች አስር ሌሎች ዶናልድ ትራምፖች እንኳ ሊፍቁት አይቻላቸውም ብለዋል። በርካታ የዩናይትድ ስቴትስ እንደራሴዎች የስምምነቱን መሰረዝ ወይም የማዕቀቦቹን ኢራን ላይ መልሶ መጣል እንደማይደግፉ አሳውቀዋል። ስፓኝ ውስጥ የካታላን ነዋሪዎች ለመገንጠል ባለፈው ሳምንት ድምፅ ከሰጡ ወዲህ ዛሬ በዋና ከተማይቱ ማድሪድ፣ በካታላን ማዕከል ባርሴሎና እና በሌሎችም ከተሞች ሰላማዊ ሰልፎች ተደርገዋል። የካታሎኒያን መገንጠል ሐሳብ የሚያራምዱት የሰልፉ አዘጋጆች እንነጋገር የሚል መፈክር በስፋት ያንጸባረቁ ሲሆን ዋና ከተማይቱ ማድሪድ ላይ የወጣው ሰልፈኛ ለስፓኝ አንድነት ይዘምር እንደነበረ ተገልጿል። ከካታላን የመገንጠል ጥያቄ ጋር የተያያዙ እሰጥ አገባዎች ሀገሪቱን ወደ ትጥቅ ግጭት መልሰው እንዳያስገቧት አንድ የተባበሩት መንግስታት ድርጅት ከፍተኛ ባለሥልጣን ስጋታቸውን ገልጸዋል። በአውሮፓ እምብርት ላይ የእርስ በርስ ጦርነት ሊጸነስ የሚችልበት እጅግ በጣም አሳሳቢ ሁኔታ ነው ያለው ብለዋል። ጀርመናዊው የአውሮፓ ሕብረት ኮሚሽነር ጉንተር ኦየቲንገር ሙኒሽ ከተማ ላይ ለተጠራ ስብሰባ ኔት የሚል ስያሜ የተሰጠው የበረታዊ ውቅያኖስ ማዕበልና አውሎ ንፋስ በሜክሲኮ ባህረ ሰላጤና በዩናይትድ ስቴትስ የባህረ ሰላጤው አካባቢዎች ላይ እየተጠናከረና ከባድ ስጋት እየደቀነ ነው። የንፋሱ ፍጥነት 150 ኪሎ ሜትር በሰዓት እንደሆነ የተገለጸ ሲሆን ከሉዊዚያና ዳርቻዎች ወደ አላባማና ፍሎሪዳ እንደሚከንፍ ተነግሯል። የዜናው ሰዓት አበቃ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። የዓለም ዜናዎችን አደመጥን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚቀርበው የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች አሁን የቅዳሜ ውይይት ሰሜን አሜሪካ ውስጥ የሚገኙ የፓርቲዎቻቸውን ድጋፍ ሰጪ መሰረቶች ለማጠናከር ይዘናል ባሉት ሀሳብ የመላ ኢትዮጵያ አንድነት ድርጅትና የሰማያዊ ፓርቲ መሪዎች ዩናይትድ ስቴትስ ውስጥ ይገኛሉ። የመኢአድ ፕሬዚደንት ዶክተር በዛብህ ደምሴና የሰማያዊ ፓርቲ ሊቀመንበር አቶ የሺዋስ አሰፋ በአሜሪካ ድምጽ የቴሌቪዥን ስቱዲዮ ተገኝተው ባደረጉት ቃለ ምልልስ በ2010 ዓ ም ና ከዚያም በኋላ የተጠናከረ ሰላማዊ ትግል ለማድረግ ሁሉን አቀፍ ድጋፍ ለማግኘት እንደሚንቀሳቀሱና በኢትዮጵያ ያለውን የሰብአዊ መብቶች ይዞታ አስመልክቶ የኢትዮጵያ ወዳጆች ካሏቸው ወገኖች ከዩናይትድ ስቴትስ ኮንግረስ ከሕግ መምሪያውና ከሕግ መወሰኛ ምክር ቤቱ አባላት ጋር ቀጠሮ ይዘው እንደሚነጋገሩ አመልክተዋል። በኦሮሚያና በሶማሌ እንዲሁም በኦሮሚያና በደቡብ ክልሎች አዋሳኝ ቀበሌዎች እየታዩ ያሉትን የግጭትና የጥቃቶች ሁኔታዎች የጎሳ ፌዴራሊዝም ውጤት ናቸው ብለዋቸዋል። ሁለቱም የተቃዋሚ ፓርቲዎች መሪዎች ሰሎሞን አባተ ነው ያነጋገራቸው። የውይይታቸው ተከታይ ክፍል ቀጥሎ ይቀርባል። እስቲ ደግሞ አንድ ወደ ሌላ የሰሞኑ ሁኔታ ደግሞ እንመለስ። የእረቻ በዓል የኦሮሞ ህዝብ የምስጋና ቀን፣ ልክ የዛሬ አመት አሳዛኝ ሁኔታዎች የተፈጠሩበት ጊዜ ነበረ። የብዙ ሰው ህይወት ጠፍቷል፣ ብዙ ሰው ላይ ጉዳት ደርሷል። የምታስታውሱት ነው እና ምንድን ነው የዚህ ችግር መሰረቱ ብላችሁ ታስባላችሁ? እናንተ ፈትሻችሁታሉ? ገብታችሁ መርምራችሁታሉ? ይሄ የህዝብ መንግስት የለም። የህዝብ መንግስት የለም ማለት ባለስልጣናቱ የህዝብ አይደሉም፣ ወደ ህዝብ መቅረብ ይፈራሉ። እንግዲህ ውጤቱ ነው እንዳልኩ፣ የኢትዮጵያ ችግር አንዱ የተጠራቀመ ነው። የሆነ ነገር ሲያደርጉ ሲጠሉ፣ ሲገፉ፣ ሲገፉ አሁን በነገራችን ላይ ሰለሞን ማንኛውም ባለስልጣን ከህዝብ ጋር አይገናኝም ትክክለኛ ህዝብ ማለት ነው። ያደራጃቸው ካድሬዎች ጋር ምናምን ማውራት ይችላል። ከህዝብ ጋር ግን እንደዚህ በእንትን በአደባባይ ከህዝብ ጋር ግን የትኛውን ባለስልጣን ወጥቶ አይናገርም። ለምን ተጠላ፣ ተናቀ፣ አልመረጥኩም ይኔ አይደለም ተባለ በፊት ለፊት በ2008 2007 መቶ በመቶ አሸንፍ ያለው ብሎ ሲዋሽ መቶ በመቶ አልተመረጥክም ወደሚል መጣ። እኛም ባይዘው የሰማያዊ አድም በአንድ ላይ ሰልፍ ወደ ህዝብ ለመቅረብ ስብሰባም ሰልፍም ስንጠይቅ እናንተም አትገናኙም እኛም አንገናኝም ነው መልሱ። ስለዚህ የህዝብ በዓላት እንዳያስቀራቸው ባህል ነው። ሃይማኖታዊ ነው፣ ባህላዊ ነው። የሰውን እንትን የተለመደ ላለፉት መቶ ዓመታት ወይም ሺህ ዓመታት የመጣውን እንትን ማስቆም አይችልም። እንዳያደርጋቸው ደግሞ ጭንቅ ናቸው። የመስቀል በዓል በሰላም አለፈው ተብሎ ዜና ሲነገር ደንግጭ ያለው ነገራችን ሰላም ነው። የመስቀል በዓል ሁል ጊዜ ከራሳቸው እንትን ጋር ነው የሚያዩት። ማለት የሚፈሩት የሚጠብቁት ነገር ነበረ ማለት። የሬቻ በዓል ላይ ፖሊስ በአካባቢው ዝር አይልም፣ ባለስልጣን አይመጣም። ማለት ምን ማለት ነው? ስለዚህ ሆድና ጀርባ ሆኗል። እሱ የሆነው መቶ በመቶ አሸንፍ ያለው ሲል ነው ዳውን እንዳለ የተሸከመው። ስለዚህ የሬቻ አባል እኔ ወገኖች ላይ ምንም ነገር እንዲደርስ አልፈልግም። በሰላም እንዲያልፍ በሰላም አክብረው ወገኖች እንዲገቡ ፈልጋለሁ፣ እመኛለሁ። ግን የደነበረ መንግስት የደነበረ አገዛዝ ስለሆነ የት ላይ ምን እንደሚያደርግ ያነቅ እንዳልኩ ትክክለኛ መረጃ የለውም። ስለ ህዝቡ ካድሬው የሚለውን ነው የሚሰማው። ደመነፍስ ናቸው እርምጃዎቹ በሙሉ። ስለዚህ የት ላይ ተንኩሶት የት ላይ እንደሚያበላሸው ባላቀውም፣ የእኛ እምነት ግን እንደ ፓርቲም እንደ ኢትዮጵያዊም ሰላም እንዲሆን ነው። ሰላም ነው። እዚህ ላይ በጣም አስፈላጊ የሆነ ነገር እዚህ ሬቻ በዓል ላይ የተፈጠረው ችግር ከመንግስት ፍርሃት የመነጨ ነው ብዬ ነው ይገምታሉ። ምክንያቱም ያ ሁሉ ህዝብ ተሰብስበው ሶስት ነው አንድ፣ አራት፣ አምስት የሚሆኑ ሰዎች ተቃውሟቸውን ለመግለጽ ወጡ እና ቢጮሁ ይናገሩ ነበር። ያ ነገር ሲፈጠር ምንድን ነው የተሰራው? ተኩስ ተጀመረ ይመስለኛል፣ ወደ ላይ ያኔ ያ ሁሉ ህዝብ እዛ ተሰብስበው የነበረው በየአቅጣጫው ሲሮጥ ገደሎች ነበሩ። ምክንያቱም አካባቢው ትልቅ ኩሬ አለ። እዛ ገደል ውስጥ ገብተው ነው ሰዎቹ ብዙዎቹ ሊሞቱ የቻሉት። ምን ለማለት ፈልጌ ነው፣ መንግስት እንደ መንግስትነቱ የህዝብ ድጋፍ ካለው እነዛ ሰዎች ተቃውሞን ቢያሰሙ ምንም አይነት ድምፅ ማሰማት ሳይኖርበት በሰላማዊ መንገድ ህዝቡ ከዛ ቦታ እንዲለይ ማድረግ ነበረበት ብዬ ገምታለሁ። ምክንያቱም እዛ የተሰበሰበው ህዝብ እምነት ኖሮት ነው አንድ አይነት እምነት ኖሯቸው ነው እዛ የመጡት እና ያ ሲደረግ ደግሞ መንግስት ቅድም እንዳልኩት እንደ መንግስትነቱ ጥበቃ አንድ እነዛ ሰዎች ገብተው የገቡበት ገደል ቦታ አትሊስት አንድ አይነት ነገር መሰራት ነበረበት፣ አጥር ነገር መሰራት ነበረበት። ይሄ እንግዲህ ኃላፊነት የመንግስት ኃላፊነት ነው። ምክንያቱም ያንን ገደል እዛ አስቀምጦ ያን ሁሉ ህዝብ መሰብሰቡ ማድረግ የነበረበትን ነገር አላደረገም ነው ለማለት ነው እዚህ ላይ እና ቅድም አቶ የሸዋስ ለማስረዳት ጥረት አድርጓል። በ2007 ዓ ም አሁን ያለው መንግስት መቶ ፐርሰንት አሸንፍ ያለሁ ቮቱንም መቶ ፐርሰንት ስላገኘው ፓርላማውንም ተቆጣጥር ያለሁ ብሎ ስድስት ሰባት ወር ሳይሞላው በአማራው ክልልና በኦሮሚያ ክልል ያ ሁሉ ችግር መፈጠሩ ያንን ያለው መንግስት ህዝብ እንዳልመረጠው የሚያሳይ ነው። ምክንያቱም የመረጠው ህዝብ እንደዛ አይነት በሁለቱም ክልል ችግር ሊፈጠር አይችልም ነበር ለማለት ነው። ምክንያቱም መንግስት ሁል ጊዜ አሁን ያለው መንግስት እኔ ፓርላማ ምገባው ተመርጬ ነው ምን ተመርጦ አይደለም ሁላችንም እንደምናውቀው ነው። በዘጠና ሰባትም ቅንጅት ለአንድነትና ለዴሞክራሲ ነው ያሸነፈው። በሁለት ሺህ ሰባትም እሱ በሙሉ አላሸነፈም እና አሁን እንዳው ለመንግስት እዚህ ላይ ያዳምጥ እንደሆነ የሕዝብን ድምፅ ሰላም፣ ሰላም፣ ሰላም ብዙ ሰላም ስለ ሰላም ይናገራል። ሰላም ሊኖር የሚችለው እሱ ራሱ ሰላም የሚፈጠርበትን መንገድ ሲፈጥር ብቻ ነው እንጂ ሰላም በፍላጎት የሚመጣ ነገር አይደለም። ሰላም ደግሞ እንዲፈጠር ከተፈለገ አሁን ኢንቨስትመንት ኢንቨስትመንት ይላል። ያ ኢንቨስትመንት ኢትዮጵያ ውስጥ ለመምጣት እኮ የሚችለው ሰላም ሲኖር ብቻ ነው። ያንን ለመፍጠር ደግሞ ዴሞክራሲ መፈጠር አለበት። እውነተኛ ምርጫ መሆን አለበት። ህዝብ የመረጠው መንግስት መሆን አለበት። ሰማያዊ ፓርቲም ሆነ የመላው ኢትዮጵያ አንድነት ድርጅት እያልን ያለነው አንድ ነገር ብቻ ነው። ያም በካርድ ህዝብ የመረጠው የኢትዮጵያን ህዝብ ይምራ ነው። በጉልበት በጥይት ሳይሆን በሰላማዊ መንገድ ተወዳድረን ህዝቡም ይፈልገው መርጦ ያሱም ይፈልገው ይምራው ብቻ ነው። ይሄ ሌላ ነገር የለም። መቼም እናንተ ለውድድርም ስትዘጋጁ ተቃዋሚ ፓርቲዎችም ስትሆኑ፣ ህዝብ ይደግፈናል፣ ህዝብ ከኛ ጀርባ ነው ያለው እንደውም ያደግን ሳይሆን እኛን ነው ህዝብ የሚደግፈን እያላችሁ ነው በየአጋጣሚው የምትናገሩት። ብቻ ያቺ ቀን ትምጣ፣ በኃይል ሳይሆን በድምፅ ሰው የሚወስንበት ቀን ትምጣ እንጂ እያላችሁ ነው የምትናገሩት። ሁልጊዜ እንዲህ አይነት ችግሮች በሚፈጠሩበት ጊዜ የእኛ ኃላፊነት ነው ይሄ የምንለው ህዝብ ነው ለዚህ ጉዳት እየተዳረገ ያለው ብላችሁ ኃላፊነት ወስዳችሁ ተነሳሽነት ኖሯችሁ የራሳችሁን ጥናት ምርመራ ታደርጋላችሁ። የትጋኑ ችግር ያለው እውነት አቀን የማግኘት ጥረት ታደርጋላችሁ። በኮሚቴም ደረጃ ይሁን ምሁራንን አሰባስባችሁን ይሁን ኃላፊነትና ተነሳሽነት ኖሯችሁ ታጣራሏችሁ ወይ? እንደዚህ አይነት ሁኔታዎችን አቶ ይሸዋስ የመጀመሪያው እንዳልከው የሶስት ሺህ ዓመት ይሄ ቅድም ያልኩ በጦርነት ከአጼ በለው ከያሱም በለው ከጃንሆይ ከደርግ እንዲህ የምንመጣበትን መንገድ እንቀይረው። እኔ አሁን ለዛ መስዋዕትነት ብከፍል ወይም ለዛ የምከፍለው መስዋዕትነት ምንም አይቆጨኝ። ምክንያቱም የነበረናለ ይሄ በጦርነት የምንረማመደው ብዙ ንብረት ወድሞ፣ ብዙ ሰው ሞቶ የምንቀባበለዋል አይደለም እሱን፣ ወደ ካርድ እንቀይረው። የተቀየረው ሰው ይቀመጥና፣ ይኑር፣ ያስተምር። እንደዛ ስንል አማራጭ አቅርበን ሰው የመረጠው የትኛው ይሻላል። ለምሳሌ ቅድም ያልኩ የፌዴራል ስርዓቱ ላይ የኛ የተለየ ነው፣ ኢህአዴግ የተለየ ሰውም። በነገራችን ላይ አማራጭ ሲኖር ነው የተሻለውን ለመምረጥ የሚመቸው። ከአብዮታዊ ዲሞክራሲ ውጭ የኢህአዴግ ካድሬዎች ያውቃሉ ብትለኝ አይዳሁት። ምክንያቱም ማስረጽ ነው የሚደረግባቸው፣ አወዳድረው አገናዝበው እንዲመርጡ ሳይሆን፣ ይህን ስሙ ይሄ ነው ትክክለኛው እንደ የአንድ ሳይድ ብቻ ነው የአንድ አቅጣጫ የመረጃ ፍሎ ብቻ ነው ያለው። በመሬት ስር የተለየ ነው ያለው። የግለሰብ ወይም የዜጋን መብት በማስቀደም የተለየ ነው ያለ ነው። ይህንን ብለናል እኛ ባለፈው በነበረን ውይይት ከሌሊቱ ስድስት ሰዓት ሚዲያ ይሰጠንና ህዝብ የእኛን ፕሮግራም የኛን የእኛን አማራጭ ተነስቶ የማያይ ከሆነ አይምረጥ። ችግር የለም ግን የኢትዮጵያ ጣቢያ ነው የኢትዮጵያ ሚዲያ ነው። ኢህአዴግም ፓርቲ ነው። ሰማያዊም ፓርቲ ነው። ኢህአዴግም ፓርቲ ነው። ስለዚህ እንደ ፓርቲ ኩልድ ሊሰጠን በዛ ሚዲያ በስቴት ሚዲያው ማለት ነው። ስለዚህ የእኛን በሌሊቱ ስድስት ሰዓት ተጣቦ ማስታወቂያ ይዘዋል ይባላል አይደል? ማንም የማይፈልገው የሚባለውን ሰዓት ስጡ። በቦታዎች ችግር ሲፈጠር፣ ለምሳሌ የወልቃይት ወይም የአዲስ አበባ ማስተር ፕላን እንደዚህ አይነት ችግር ሲፈጠር ወደ ህዝብ እንዳትደርስ ነው የምትደረገው። መጀመሪያ በራሳችን መዋቅር ምናምን፣ ካልሆነ ከማዕከል ሄዶ በጣም ከባድ ነው ማለት ፈርድህበት ነው። በቃ ይሄድና ይግባ ወይም ሰውየው በራሱ ፈርዶ ብሄድም ታሰርም ምናምን ብሎ ካልሆነ በስተቀር ከህዝብ ጋር እንድትገናኝ በፍጹም አይፈቅዱልህም። ያገዛዝ መጥፎ ባህሪ እሱ ነው። ከሱ መረጃ በስተቀር ሌላ ያንን ሊያስቀይር የሚችል ሌላ አይነት አስተሳሰብ ወደ ህዝቡ እንዲቀርብ አይፈልግም። የህዝቡን የልብትረታ ማዳመጥ ምናምን በተመለከተ ኖረን ነው አለዛው አብረን ከማህበረሰቡ ጋር። ለምሳሌ ባለፈው የንግዱ ማህበረሰብ ላይ የመጣ እንትን ነበር፣ ግብር ግብር፣ ገብተን ውስጥ አጠና ጠየቅን። ሰዎቹ እንዴት ነው የተደረገባቸሁ ምናምን ብለን ያንን በመግለጫ አወጣን። እኛ ካወጣን ከሁለት ወር ምናምን በኋላ ነው አርባ ፐርሰንቱ የውሸት ግብር ነው ያሉት አቶ ኃይለማርያም ስለዚህ እኛ ለህዝቡ ቅርብ ነን። ከገዥ ነኝ ከሚለው ይልቅ እያንዳንዱን ነገር አጥንተን እናቀርባለን። የመወዳደሪያ ነጥብ እናደርገዋለን። ይሄ ትክክል አይደለም፣ የተሻለው መንገድ ደግሞ ይሄኛው ነው ብለን እናቀርባለን። እንዳልኩ ሰለሞን፣ የሚዲያ ችግር አለ። የራስን ሚዲያ የሚታተምበት ወይ የሚወጣበት አያገኝም። የፓርቲውን ልሳን ማለት ነው። የመንግስትን ሚዲያም እኩል መጠቀም አትችልም። ከእሱ በስተቀር ቅድም እንዳልኩ በትክክል የህብረተሰቡን ችግር አንጥረን ለማውጣት እንሞክራለን። የተሻሉ ሀሳቦች ያንን የሚቋቋሙበትንም እናቀርባለን። እስቲ አንድ ደግሞ ጥያቄ ላንሳ ወደሚቀጥለው ምዕራፍ ለመሸጋገር ብዙዎቹ የፖለቲ የፖለቲካ ጭቅጭቆች፣ የፖለቲካ ልዩነቶች የሚነሱት ከአስተሳሰብም ጭምር አይዲዮሎጂ ከምንለው ማለት ነው። የምትከተሉት መርሃ ግብር ምን ላይ ነው የሚመረኮዘው ለማለት ነው። ባጭሩ፣ እንደው ጠቅላላ አድርጋችሁ ተናገሩ ትባሉ ማንም ትላላችሁ እናንተ። ድጋፍ ስታሰባስቡም እነዛ የእናንተን አስተሳሰብ የሚከተሏችሁ የሚካፈሉ ናቸው መቼም የሚደግፏችሁ ወይም ደግሞ የማቻቻልና የመታረቅም ጉዞ እናድርግ ከሌሎች ፓርቲዎችም ጋር ብትሉ በቅድሚያ ሊነሱ የሚችሉ መሰረታዊ የሆኑ ልዩነቶችን ወይም መግባባቶችን ሊፈጥሩ የሚችሉ ነጥቦች እንደዚህ ናቸው። ለምሳሌ በቅድምም ያነሳችሁት የሀገር አደረጃጀት ጉዳይ ከዚህ ጋር የሚገናኝ ነው የቡድን መብት ይከበር ወይስ የግለሰብ መብት ይከበር ፌዴራሊዝም በጎሳ ላይ የተመሰረተ ይሁን ወይስ ደግሞ በአካባቢያዊ አከላለል ላይ የተመሰረተ እንዲህ እንዲህ አይነትና ሌሎችም ከምጣኔ ሀብትም ጋር ይሁን ከማህበራዊ ግንኙነቶችም ጋር ይሁን የተያያዙ ጉዳዮች ከዚህ የአስተሳሰብ መሰረት ይነሳሉ እነማን ናችሁ እናንተ በእኛ በኩል የመላው ኢትዮጵያ አንድነት ድርጅት ሊበራል ዴሞክራሲን ነው የሚከተለው ሊበራል ዴሞክራሲ ስንል ኢትዮጵያኖች የራሳቸው መሬት ንብረት ለምሳሌ መሬት እዚህ ላይ መንግስት ነው ሞኖፖላይዝ አድርጎ እንደፈለገው እያደረገ ያለው እኛ ደግሞ የምንለው መሬት የግለሰብ የህዝብ መሆን አለበት ነው ምክንያቱም ከዚህ በፊት የኢትዮጵያ ተማሪዎች መሬት ላራሹ ብለው ነው ህይወታቸውን ሲሰጡ የነበሩት እንጂ መሬት ለመንግስት ብለው አይደለም ስለዚህ በሊበራል ዴሞክራሲ እምነታችን መሰረት በቅድሚያ የምንሰጠው ኢትዮጵያኖች የራሳቸው መሬት ንብረት ኖሯቸው ለመሸጥ ለመለወጥ እንዲችሉ። ይሄ ነው አንዱ ዋናው መሰረት። የኢኮኖሚ መሰረት መሬት ነው እና መሬት በመንግስት እጅ መያዝ የለበትም ብለን ነው በፕሮግራማችን ውስጥ ያስቀመጥ ነው ይሄ ነው። ምክንያቱም እዚህ ጋር ጊዜያችንን ለመሻማት ያህል ብቻ ዶክተር በዛ አመሰግናለሁ። በአሁኑ ጊዜ ወደ ዝርዝር ፕሮግራሞቻችሁ መግባት አልፈልግም። የዝርዝር ፕሮግራሞች መከራከሪያ መድረክ ስላልሆነ ለጊዜ ያዘጋጀ ነው፣ እንደው በጥቅሉ እነማን ናችሁ ለማለት ያህል ነው። እዚህ ጋ አቶ የሸዋ አጭር። እኔም የዶክተር እንዳሉት ሊበራል ዲሞክራሲ ነው አይዲዮሎጂያችን። የግለሰብን መብት እናስቀድማለን። እንግዲህ በገዢው ቡድን በኩል ሁለ ሁለቱ እኩል ይሆናል፣ ነው የቡድን ይቀድማል ምናምን የሚሉት አለ። እንዳልኩ ግልጽ የሆነ ክርክር ማድረግ አትችልም ስለሚፈራ ማለት ነው፣ ነጥብ ስለሌለው። በዚህ ነጥብ ላይ ተከራክረን አናውቅም። በእኛ እምነት የግለሰቡ መብት ከተከበረ እንደዚህ አይነት የተከበረላቸው ግለሰቦች ተሰብስበው የሚፈጥሩት ቡድን የማይከበርበት ምንም መንገድ የለም። ሰጥጥን መጥቀስ ከቻልኩ አሁን እኛ ስንተባበር ለምሳሌ በኢትዮጵያ አንድነት ላይ ምንም ድርድር የሌላቸው ፓርቲዎች ጋር በሀገር ውስጥ ትግል በሰላማዊ ትግል ወይም ስርዓት በምርጫ መለወጥ አለበት ብለው የሚያምነው በኢትዮጵያዊነት በሀገር ውስጥ ትግል እና በሰላማዊ ትግል ሁለተኛና ሶስተኛው ደግሞ የመጨረሻው ኢትዮጵያን እንደ አንድ ሀገር ይሄ በብሔረሰብ በእነሱ አጠራር በብሔረሰብ መደራጀት ሳይሆን በዜግነት ለምሳሌ ሰማያዊ ፓርቲ ወይም የመላ ኢትዮጵያ አንድነት ድርጅት ማንም ኢትዮጵያዊ መጥቶ አባል መሆን ይችላል። የዚህኛው ብሔረሰብ ነው የዛኛው ተብሎ ልዩነት አይፈጠርም። ስለዚህ እነዚህ አንኳሮች ናቸው። የመሬት ስሪቱ በአብዛኛው የግለሰብ ነው። የፌዴራል አወቃቀሩ አምስት ያህል መስፈርቶች አሉት። ዝም ብሎ ቋንቋን ብቻ መሰረት ያደረገ አይደለም። እንዳልከው ወደ ዝርዝር ላለ መግባት፣ እሱ ጋር እመጣለሁ። የመሬት ስሪት ላይ እንደው ካነሳችሁት አይቀር ዶክተር በዛብህም ስላነሱት በሰማያዊ ፓርቲ እምነት የግል ንብረት መሆን አለበት መሸጥ መለወጥ አለበት የሚል አቋም ነው። እናንተም ያላችሁ ትክክል ነው። ትንሽ ማስተካከያ፣ ሶስት አይነት ይዞታ ነው ያለው መሬት። ብዙ መሬት የግለሰብ ነው፣ የግል ፕሮፐርቲ ነው። የተወሰነ መሬት የወል መሬትም ይባላል አይደለም። በአርብቶ አደሮች አካባቢ ያለ እንደዚህ በጋራ የሚጠቀሙበት የወል መሬት የሚባል አለ። ትንሽ ነው ባይዘው ይዘቱ፣ ማዕድኖች አሉበት፣ ወንዞች፣ ጫካዎች ምናምን ደኖች አሉበት። ደግሞ በመንግስት የሚያዝ አለ። ሶስት አይነት አያያዝ ነው። ግን በሬሾ ደረጃ ካየ ነው እነዚያ በጣም ትንሽ ናቸው። በመንግስት የሚያዙ የወልና የመንግስቱ በጣም ትንሽ ናቸው። ብዙ ግን ኢኮኖሚክ ቫሊዩ ነው ያለው ነው መሬት። አሁን ባለው ሁኔታ መሬት ያልያዘ ዜግነት ነው ያለን መሬት ያረገጠ ዜግነት ነው ያለን። በአየር ላይ ነው ያለ ነው። በአንድ ቻይና እና በአንድ ኢትዮጵያዊ መካከል ምንም ልዩነት የለም። ሁለቱም ተከራይተው ነው የሚኖሩት በገዛ ሀገራቸው። የአገር የሆነው ሰው ግን ኩርማንም ትሁን ምንም ትሁን የራሱ እንደ ዜጋ የሚደርሰው መሬት ያስፈልጋል። መንግስት ያስተዳድረዋል ማለት ባይዞ መሬትን ምን ማለት ነው? የሆነን ወረዳ አንድ ካድሬ ያዘዝበታል ማለት ነው ባጭሩ። አይሸጥም ማለት ማለት፣ በደንብ አድርገው ነው የሚሸጠው፣ ሲሸጥ እያየን ነው። ገንዘብ ከመቀባበል ውጭ ምን ሚኒንግ አለው መሸጥ? ስለዚህ ይሸጣል፣ ይለወጣል። ግን ካድሬ ነው የሚሸጠው። ዜጋው መሸጥ አለበት ዜጋው ግን ያኛው አሁን እርስዎ የሚገልጹልኝ በሙስና ምክንያት በተበላሸ አስተዳደር ምክንያት ካልሆነ በስተቀር ካድሬ ይሽጥ የሚል በሕግ የተደነገገ ነገር መቼም የለም። ሌብነት እኮ በሕግ ያደነገገ ግን ምንድን ነው? አንድንትን ግን ሙስናውን ያመጣው ፖሊሲው ነው ነው። አንድ ቬሪ ኢምፖርታንት ፖይንት ሰለሞን፣ የመሬት ፖሊሲ ፖሊሲ ነው። ኢህአዴግ ግን ሕገ መንግስት ውስጥ ቀጥቶታል፣ የመሬት ስሪትን ማለት ነው። ስለዚህ ሰማያዊና የመላ ኢትዮጵያ አንድነት ድርጅት ቢያሸንፉ የህገ መንግስት መቀየር ማንዳቶሪ ነው፣ የግዴታ ምክንያቱም እኛ ፖሊሲ ሌላ ነው። ስለዚህ እንደዚህ አድርገው ጥርንፍ አድርገው እያንዳንዱን ማለት ነው ስላመጡት ነው ሙስና የመጣው። የግል ቢሆን መሬቱ ለምሳሌ ቦሌም ይሁን መርካቶ ያለው መሬት የግል ቢሆን ማን አባቱ ያሸጠዋል? የኔ ነው ይለዋል፣ ባለቤት አለ። እነዚህ ላይ የሚነሱ ብዙ መከራከሪያ ነጥቦች አሉ። ለምን የግል መሆን አለበት? ለምን የመንግስት መሆን አለበት? ቅድም እንዳልኩት በሌላ መድረክ ላይ የተለየ ሀሳብም ያላቸውን ተከራካሪዎች ይዘን ሰፋ አድርገን እንነጋገራለን። ህዝቡ የትኛው ይሻለኛል ብሎ መወሰን እንዲችል ማለት ነው። እስኪ ያን ጥያቄ ላንሳላችሁ፣ ለህሊናችሁም ጭምር ነው የኛውን ጥያቄ ማንሳው። ኢትዮጵያ በአሁኑ ሰዓት እያደገች ነች ወይስ እያደገች አይደለችም? እየለማች ነች ወይስ እየለማች አይደለችም? ምንድን ነው መልሳችሁ? ዶክተር በዛም ከእርስዎ ልጀምር። እንግዲህ እዚህ ላይ እድገት ማለት እኮ በመጀመሪያ ደረጃ የሰው ልጆች መሰረታዊ ነገር ለሰው ልጆች የሚያስፈልጉ መሰረታዊ ነገሮች መሟላት ሲገባው ነው። አሁን ያለው መንግስት የወሰን እንደሆነ መንገድ በመስራት ቤት በመስራት ሌሎችንም ነገሮች በመስራት የሚታዩ ነገሮች ይታያሉ። ለተራበው ኢትዮጵያዊ፣ ለተቸገረው ኢትዮጵያዊ መንገድ መስራቱ ቤት መስራቱ ምኑ ነው? እሱ በልቶ ጠጥቶ በአገሩ ለመኖር እስካልቻለ ድረስ ምኑ ላይ ነው እድገት? ለምሳሌ ለምንድን ነው ሳውዲ አሬቢያ ወይንም የአረብ ሀገር ብዙ ኢትዮጵያውያኖች በስደት ይሄዳሉ? ለምንድን ነው እዛ የሚሄዱት? እዛ እኮ የሚሄዱት ስራ ለመፈለግ ነው፣ ስራ ለማግኘት ነው። እና በእኔ እምነት መንገድ መስራት መጥፎ አይደለም፣ ቤት መስራት መጥፎ አይደለም። ነገር ግን ለዜጎቹ ለኢትዮጵያውያኖች የሚያስፈልጉትን መሰረታዊ ነገሮች ማሟላት ይኖርበታል ነው ምለው። እና ያንን እያሟላ አይደለም። ዩኒቨርሲቲዎች ያሉ ተማሪዎች በሺህ ድግሪ ይዘው ይወጣሉ፣ ግን ስራ አገኙ፣ እንደገና ሸክም ነው የሚሆኑት ለቤተሰቦቻቸው። እና እውነትም እድገት በኢትዮጵያ ውስጥ እድገት አለ ለማለት የሚቻለው እነዚህ ወገኖቻችን ተምረው የሚሰቃዩት ስራ ፍለጋ ወደ አረቡ ሀገር ወደ አውሮፓ ሲመጡ ውሃ ውስጥ ገብተው የሚሞቱት ኢትዮጵያውያኖች በሀገራቸው ሰርተው እንዲችሉ ሁኔታዎችን ያለው መንግስት ማመቻቸት ይኖርበታል። እድገት ከማለቱ በፊት ጥያቄን ከፋፍዬ ላስቀምጠው ዶክተር በዛብህ፣ እድገት ሁለት ነገር አድርገን አሁን ከእርሶ ማብራሪያ እንደምረዳ ቁሳዊ ልማትና ሰብአዊ ልማት አድርገን እንመልከተው። አሁን እርሶ የሚናገሩት ለሰብአዊ ልማት ትኩረት መሰጠት አለበት ነው? ትኩረት አልተሰጠም ነው እያሉ ያሉት። እስቲ ቁሳዊውን ደግሞ እንመልከት። በመሬት ላይ ያሉ ሁኔታዎችን እንደ መሰረተ ልማት አይነቶቹን ቅድም የጠቃቀሷቸውን ከምጣኔ ሀብት ጋር የተያያዙ የልማት መሰረቶችን ሲመለከቱ ምንድን ነው የእርሶና የፓርቲዎ ግምገማ? ቅድም እኮ እኔ ለማስረዳት ሞክሬያለሁ። ቤት መንገድ ሰርቷል እኮ ነው ግን ለሰው ልጆች፣ ለኢትዮጵያውያኖች የሚያስፈልገውን ነገሮች አላሟላም ነው። እድገት እዚህ ላይ ነው መሆን ያለበት። ቢኖርም የሚሰጥ ጥቅም መሆን ያለበት መጀመሪያ ለሕዝቡ መሰረታዊ ነገር ማሟላት አለበት ነው። እሺ፣ አቶ ያው ብዙም ብለውታል። ሰለሞን አንተ ካልከው በተለየ እድገት ነው። ልማት ወይስ ግሮዝ ነው ወይስ ዴቨሎፕመንት? የኔ ጥያቄ ስለሚደበላለቅ ነው። የእኔ ጥያቄ በፈለጎት ሁኔታ ይመልሱ። የእርስዎ አገላለጽ በሚመች ሁኔታ ይመልሱ። ሁለቱንም ሊያብራሩ እድገት ከሆነ ይሄ የቁጥር ሁሉ ሊሆን ይችላል። ይህ ህንፃ ቀደም የተጠቃቀሰ ሁሉ በዛ ሊለካ ይችላል። አዎ አንድ ነገር እዚህ ጋ እንደው ለመረጃ እንዲሆን ላንሳ። በዚህ ዓመት ያሉ የዓለም አቀፍ ተቋማት መረጃዎች አንድ ያመላከቱት ነጥብ አለ። ለምሳሌ የዓለም ባንክን መውሰድ እንችላለን። የተባበሩት መንግሥታት ድርጅት የልማት መርሃ ግብርን መውሰድ እንችላለን። በ2017 ዓመት ኢትዮጵያ በዓለም ውስጥ እጅግ ፈጣን ሁኔታ በሆነ ሁኔታ በማደግ መሪዋ ነች ብለው አስቀምጠዋል፣ ፕሮጀክት አድርገዋል አንደኛ ብለው ኢትዮጵያ ነች ነው የሚሉት እና አንደኛ፣ ይህን እንዴት ነው የምትመለከቱት? ሁለተኛ፣ የክፍፍል የሀብት አለመመጣጠን ወይም ደግሞ በሌላ አገላለጽ ደግሞ የኑሮ ደረጃን በምንመለከትበት ጊዜ ሀብት በጥቂቶች እጅ ነው የተያያዘው፣ ወይስ ደግሞ የሀብት መከፋፈል በህዝብ ውስጥ ይታያል የሚል ጥናትም የተባበሩት መንግስታት ድርጅት የልማት መርሃ ግብራ በቅርቡ አካሄዱ ነበር። በዛ ላይ ጂኒ ኮፊሸንት የሚሉት አለ። የምጣኔ ሀብት ባለሙያዎች የሚጠቀሙበት የኢትዮጵያ የምጣኔ ሀብት ሁኔታ እንደሚያሳየው ይሄ የሀብት አለመመጣጠን ከብዙ የአፍሪካ ሀገሮች በተሻለ ሁኔታ ላይ ነው የሚገኘው፣ ብዙ ለውጥ ባያሳይም ለአመታት ነው የሚሉት አንድ ላይ ለመረጃ ያል ብዙ ጊዜ ይደበላለቃል። በመንግስት በኩል ሆን ተብሎ ነው የሚደበላለቀው። በእኛ እዛ ውስጥ በምንኖረው እና እንዲለወጥ በምንፈልገው ግን እንዲደበላለቅ አንፈልግም። ለምሳሌ አንድ አትሌት ከተወሰነ ጊዜ በፊት ኢትዮጵያ ዲሞክራሲ ሳይሆን ልማት ነው የሚያስፈልጋት አይነት ነገር ተናግሯል አሉ። እኔ ከሰው በሰው ነው የሰማሁት። ሰውየውን እንተወውና ሀሳቡ ልክ አይደለም። እንዴት ነው ልክ የማይሆነው? ዲሞክራሲ ኢዝ ፓርት ኦፍ ልማት ለማ አንድ ሀገር ስንል እዛ ውስጥ ነው የሚገባው። ለዲሞክራሲ ያለው ከነበረው ስርዓት ለዲሞክራሲ ያደረገው ቅርበት አንዱ መለኪያ ነው። ስለዚህ ስለ ልማት ከሆነ የምናወራው ወደኋላ ነው ይሄድ ነው። በጣም በብዙ ዘመን ወደ ኋላ ነው ይሄድ ነው። ምክንያቱም ማንም ሰው ሰኪውርድ ሆኖ በተለይ በሆኑ ሁኔታ አገዛዙ ስለደነበረ ሰኪውርድ አይደለም ንጋዴውም ምህሩም ምኑም የሰው ሀብት ሚያጠኑ ሰዎች የሰው ሀብት ፍሰቱን ብቻ ቢያጠኑት ኖሮ ያሉት ቁጥር የተዛባ መሆኑን ይደርሱበት ነበረ ብዬ እገምታለሁ። በነገራችን ላይ እነዚህ የሚወጡ ዳታዎች ላይ እምነት የለንም እኛ። የዓለም የሚያወጣው የአፍሪካ የሚያወጣው የትም የሚያወጣው፣ ለምንድን ነው? በተቋማቱ ላይ ጥርጣሬ ከመኖር ሳይሆን መረጃውን የሚወስዱት ወይም ጥሬ ዳታውን የሚወስዱት ከኢትዮጵያ መንግስት ነው። በኢትዮጵያ ውስጥ መረጃ የመሰብሰብ ከየትም ሪፈር ልታደረግ ትችላለህ። ሮው ዳታ ጥሬ መረጃ የመሰብሰብ ስልጣን ያለው የኢትዮጵያ መንግስት ብቻ ነው። ማንም ይህን ጆን በለው የግልም በለው ይህንን ሰብስቦ አናላይዝ ለሚያደርግ አካል መስጠት አይችልም። እነዚህ ያለ የምትላቸው ጠቅላላ የሚቀበሉት ከዛ ነው። ስለዚህ ስንዴ ያስገብተን የምንጠብቀው የስንዴ ዱቄት ብቻ ነው። የጤፍ የምናምን አንጠብቅም። ከዛ መረጃ የሚወጣ ውጤት መገመት ይቻላል። ስለዚህ ሲጀመርም ተካሂዷል የሚባለውን ጥናትም ወይም ደግሞ ከዛ ጥናት ተገኝቷል የሚባለውን ውጤትም ጥያቄ ውስጥ ታስገባ። ምክንያቱም ስለዚህ እናንተ አሁን እየተገዳደራችሁት ያላችሁት የዓለም ባንክንም የተባበሩት መንግስታት ድርጅትን ተቋማትም ጭምር ነው ማለት ነው። እውነት ነው። ምክንያቱም የህዝቡንም እኮ ኑሮ ምንኖረው እኛን እዛ ውስጥ እንዲሁም አንዳንዴ ስንሰማቸው አንዳንድ ሪፖርቶች በላያችን ላይ ሲወጡብን ማለት ነው፣ በላያችን ላይ ሲወጡብን ይገርመናል። በአረብ ሀገር በለው በአፍሪካ ሀገር እዚህ በምዕራብ ሀገራት የሚሰቃየውን ኢትዮጵያዊ አይተህ እንደዚህ አይነት ሪፖርት ሊዋጥልህ አይችልም። ስለዚህ እንደው ጊዜ እንትን ላለ ማለት መረጃዎቹ ከመነሻቸው ትክክል አይደሉም። የኢህአዴግ ደግሞ አንድ ጉብዝና ይ ነው የሚለው እሱ ምንም ተቋም ነጻ ለማድረግ ነው እንጂ ይሄ መረጃ የሚሰበስበው ተቋም ነጻ ቢሆን በጣም ብዙ ጉዶች መውጣት ይችሉ ነበር። ጠቅለላ አድርጎ ለመናገር ያህል አሁን እናንተ እያላችሁ ያላችሁት በአንድ ቃል በስሙ እንጥራው ከተባለ ኢትዮጵያ በአለም እጅግ ፈጣኑ ምጣኔ ሀብትነች የሚባለው ውሸት ነው ነው የምትለው ዶክተር በዛብህ መቶ ሚሊዮን የኢትዮጵያ ህዝብ እኮ አለ እኮ ከመቶ ሚሊዮን የኢትዮጵያ ህዝብ ስንቱ ነው ተጠቃሚው ብለን ራሳችን ብንጠይቅ እኛ እኔና ቶሸዋስ እዛው ነው ያለ ነው እናውቃለን ስንት ሰው ነው ሚሊዮነር የሆነው ጥቂት ሰዎች እኮ ናቸው። ሌላው እኮ በችግርና በረሃብ ላይ ያለ እኮ ነው። ስራ የለውም ምን የለውም። ይህንን ነው እያን እድገት መሆን ያለበት። መጀመሪያ ኢትዮጵያውያኖችን ማስቀደም አለበት ነው እኮ እኛ የምንለው ህዝብን እያስራብክ አይደለም ነው እያልን ያለ ነው። ሰሎሞንንና እንግዶቹን እናመሰግናለን። ክቡራትና ክቡራን አድማጮች የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ነገ እሁድ በነገራችን ላይ የራዲዮ መጽሔት ተረኛ ነው፣ እንድታደምጡ ከአክብሮት ጋር እንጋብዛለን። አሁን ወደ ሙዚቃ ቃና ይሆናል የምናልፈው የሙዚቃ ቃናን ዛሬ የሚያዘጋጀው የጥንቱ የጠዋቱ የሙዚቃ ቃና አዘጋጅ መስራቹ ደስ አለኝ መኮንን ነው። ደሱ፣ ለአድማጮች ምን ይዛሃል ዛሬ? ቆንጅትዬ፣ በዛሬው የሙዚቃ ቃና ፕሮግራም እንግዲህ በዜናችን ስናስተላለፍ እንደ ሰነበት ነው ይህ ሳምንት እዚህ በዩናይት ስቴትስ ትልቅ የሐዘን ጊዜ ነው። በላስቬገስ ከተማ አንድ ግለሰብ በሀገረሰብ ዜማ ፌስቲቫሉ ላይ በተገኙ ሰዎች ላይ ከአንድ ሆቴል ውስጥ ሆኖ በተኮሰው ጥይት ወደ ሀምሳ ስምንት የሚሆኑ ዜጎች ህይወታቸውን አጥተዋል። በዛ ላይ ደግሞ በመቶች የሚቆጠሩ እንደዚሁ ቆስለዋል እና ሁኔታውን የሚያንጸባርቁ ዜማዎችን ነው ይዤ የቀረብኩት። ጊዜ ካሌ ደግሞ በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል ከአንደኛ እስከ ሶስተኛ የወጡትን ላጫውት ሞክራለሁኝ። መልካም አመሰግናለሁ። መልካም ቆይታ ከአድማጮች ጋር ደሱ። Heartbeat. I see your tears fall. I see your hands go up now. You've given up on it all. I see your head go down. I know you've lost hope. Your walls keep on coming down, and you can't take no more. Every road you travel seems like your journey's in. Your life's an endless battle that you can't seem to win. Will I say, stand up and claim what's yours. Mm. Leave those troubles behind and don't you look back no more. Let your light shine from the world. Let your light shine. Mm -hmm. Let your light shine. Let your light shine. Let your light shine. Yeah. I know your struggles and I feel your pain. Whoa. You're doing everything to stop yourself from going insane. Trying to find the strength yeah. to fight your way back. But life keeps swinging on you because you're under attack prayed and cried about it but still no change has come my life is living proof that you're not the only one and that's why I say stand up and take your place oh, hold your head up high and put a smile upon your face and let your, your light shine on the world let your light shine oh yeah you gotta let, let your light Let your light shine. Let your light shine. When the storm this dark put it right over you. ሰላም ሰላም፣ ሰላም። ጤና ይስጥልኝ የተከበራቸው ሙዚቃ ቃን አድማጮች፣ ለሳምንታዊ ክብር ሰላምታ ከአንገቴ ጎንበስ ብያለሁ። ሌት ዩር ላይት ሻይን በተሰኘው የአርኬሊ ዜማ ነው የምሽት ፕሮግራማችንን የጀመር ነው። ያው በዜናችን እንደ ተከታተላችሁት የጆርጂያ ግዛት ተወላጅ የሆነው ታዋቂው የሀገረሰብ ዜማ ተጫዋች ጄሰን አልዲን ባለፈው ሳምንት እሁድ ምሽት በላስ ቬገስ ከተማ በተዘጋጀ የሙዚቃ ፌስቲቫል ላይ ተገኝቶ ዌንሽ ሴይስ ቤቢ የተሰኘውን ተወዳጅ ዜማውን መጫወት ሲጀምር የሚከተለው ድምጽ That's a map. በሙዚቃው ስር ያደመጥነው የጥይት ሩምታ ነበር። ከ2 ሺ ህዝብ በላይ በተገኘበት በዚህ የሙዚቃ ፌስቲቫል ላይ አንድ ግለሰብ ከሆቴል ፎቅ ላይ ሆኖ በመስኮት የጥይት ሩምታውን አርከፈከፈ። የ58 ሰዎችን ህይወት ሲያጠፋ፣ በመቶዎች የሚቆጠሩትን አቆሰለም። ህይወታቸውን ካጡት ሰዎች መካከል 36ቱ ሴቶች ሲሆኑ፣ 22ቱ ደግሞ ወንዶች ናቸው። በእድሜም ብንመለከታቸው ከ20 አመት ወጣት ጀምሮ እስከ 67 አመት ትልቅ ሰው ይገኙበታል። ለዓለም ሰዎች እየመጡ የሚዝናኑባት የላስ ቬገስ ከተማ በአሁኑ ሰዓት የሐዘን ከተማ ሆናለች። ባጭሩ፣ ማይ ሲቲ ኦፍ ሩይንስ የተሰኘው የብሩስ ስፕሪንግስትን ዜማ ሁኔታውን ይገልጸዋል። there's a blood-red circle on the cold dark ground and the rain is falling down the church door's thrown open i can hear the organ song but the congregation's gone my city of ruins My city of ruin. Now the sweet bells of mercy drift through the evening trees. Young men on the corner like scattered leaves. The boarded up windows, the empty streets, and my brother's down on his knees. My city of ruins My city of ruins Come on rise up Come on rise up Come on rise up Come on rise up Come on rise up Come on rise, up. Come on, rise up come on right now there's tears on the pillow darling where we slept and you took my heart when you left Without your sweet kiss my soul Has lost my friend Tell me how do I begin again My city's in ruin My city's in ruin Now with these hands, with these hands, with these hands, with these hands, I pray, Lord, with these hands, with these hails, I pray for the strength, Lord, with these hands. I pray for the faith, Lord. Come on, rise up. Come on, rise up. Come on, rise up. ፈጣሪ ጥንካሬው እንድትሰጠን ጸለያለሁ። ፈጣሪያችን ፍቅርም እንድትሰጠን ጸለያለሁ። ማይ ሲቲ ኦፍ ሪንስ የተሰኘውን የብሩስ ስፕሪንግስትን ዜማ ነበር ያደመጥ ነው። ወደ የአሜሪካን የቢልቦርድ ሰንጠረዥ ላይ ገባ ብለን በዚህ ሳምንት በአልበም ሽያጭ በላይነት የያዙትን እና ከነጠላ ዜማዎች መካከል ደግሞ የትኞቹ ዜማዎች ከአንደኛ እስከ ሶስተኛ ደረጃ እንደ ያዙ ከመመልከታችን በፊት ሊኖሚ እያለ ማይክል ቦልተን የሚጫወተውን ዜማ እናደምጥ። Times in our lives, we all have pain, we all have sorrow. But if we are wise, ሊኖሚ እያለ ማይክል ቦልተን የተጫወተውን ዜማ ነበር ያደመጥ ነው። ወደ የአሜሪካን የቢልቦርድ ሰንጠረዥ ልውሰዳችሁና አዳዲስ ከወጡ አልበሞች መካከል በዚህ ባሳለፍ ነው ሳምንት በሽያጭ የበላይነቱን የያዙትን ስንመለከት ወንደርፉል ወንደርፉል የተሰኘው ዘ ኪለርስ አልበም መቶ አስራ ስምንት ሺ ቅጂን በመሸጥ በዚህ ሳምንት በሽያጭ አንደኝነትን ደረጃ የያዘ ሲሆን ጀመናዊ የተሰኘው የማክልሞር አልበም ሃምሳ አንድ ሺ ቅጂን በመሸጥ የሁለተኝነትን ደረጃ የያዘለት ሲሆን የሉኡዚ ቨርት አልበም ቀደምም 45ሺ ቅጂን በመሸጥ በዚህ ሳምንት የሶስተኝነትን ደረጃ ይዟል። ወደ ነጠላ ዜማዎች ገብተን ደግሞ በዚህ ሳምንት ከመቶቹ ምርጥ ዜማዎች መካከል ከአንደኛ እስከ ሶስተኛ ደረጃ የያዙትን ብንመለከትና የሶስተኝነትን ደረጃ ከያዘው ዜማ ብንጀምር like your perfect crime how you laugh when you lie you said the gun was mine isn't cool no i don't like you look what you made me do yet taylor swift a star all my brothers got smoking like a rockstar ይህ ያደመጥነው ሮክስታር የተሰኘው ፖስት ማሎን ከቶኒዋን ሳቬጅ ጋር በመሆን የሚጫወተው ዜማ የሁለተኝነትን ደረጃ ሲይዝ፣ ቦዳክ የለው የተሰኘው የካርዲቢ የራፕ ዜማ አሁንም አንደኝነት ደረጃ ላይ እንደተቀመጠ ነው። ይህንን ዜማ ከማድመጣችን በፊት ስለ ቦዳክ የለው የካርዲቢ ዜማ ትንሽ ልንገራችሁ። ከአስራ ዘጠኝ ዓመታት በኋላ መሆኑ ነው እንግዲህ የሴት አርቲስቶች ከተጫወቷቸው የራፕ ዜማዎች ይህ ቦዳክ የለው የተሰኘው የካርዲቢ የራፕ ዜማ በአሜሪካ አሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የአንደኝነትን ደረጃ ሲይዝ ከ19 ዓመታ በፊት የአንደኝነትን ደረጃ ይዞ የነበረውን ዜማ እናስታውስ ካላችሁ with his rims and his timbs and his women, him and his men, come in the club like cool the fans. don't care who they can poppin' poppy yeah yang, like you got you. Yeah. let's not pretend, the one to pack pissed out by the waist, man, crystal out by the case to the name <laughs> of this basement, the pretty face, man, claiming that they did a bid, man, need to take care of their three and four kids, in the face and court case when the child support's late, money taking, home breaking, now you wonder why women hate men, and the sneaky silent man. the punk mess, the men, the quick stop asking them, stop acting like boys and be men, how you gonna win when you ain't right with How you gonna win when you ain't right with that? Uh-uh. እንደ አውሮፓውያን አቆጣጠር በ1998 ከዛሬ 19 ዓመታት በፊት የወጣው ዛቲንግ የተሰኘው የሎረን ሂል ዜማ ነው በቢልቦርድ ሰንጠረዥ ላይ የአንደኝነትን ደረጃ ይዞ የነበረው የራፕ ዜማ። ከዚያ በኋላ ግን ላለፉት 19 ዓመታት በርካታ የራፕ የሴት አቀንቃኞች መጥተዋል። የአንደኛቸውም ዜማ ለአንደኝነት ደረጃ አልደረሰላቸው ነበር። ይኸው አሁን ከ19 ዓመታት በኋላ you can for me if you want it to these expensive these is red bottoms these is bloody shoes hit the score, i can get them both i don't want the tools and i'm quick cutting also don't get comfortable Look. ይህ የሰማችሁት ቦዳክ የለው የተሰኘው የራፐር ካርዲቢ ዜማ የአንደኝነትን ደረጃ ይዞላታል በቢልቦርድ ሰንጠረዥ ላይ ከመቶዎቹ ምርጥ ዜማዎች መካከል። የኒውዮርክ ግዛት ተወላጅ የሆነችው ሀያ አራት ዓመቷ ካርዲቢ በሙዚቃው ዓለም ብዙም አትታወቅም። ከየት ብቅ እንዳለች ሳይታወቅ በቢልቦርድ ሰንጠረዥ ላይ የአንደኝነትን ደረጃ መያዟ ብዙዎችን የሙዚቃ ሙያተኞችን እያነጋገረ ነው። በምሽት ክለቦች በተለይ ስትሪፐር ወይንም ጀንትልማን ክለብ ተብለው በሚጠሩ የምሽት መዝናኛ ክለቦች በመደነስ የምትታወቀው ካርዲ ቢ ይኸው አሁን እንግዲህ በቢልቦርድ ሰንጠረዥ ላይ በአንደኝነት ቦታ ላይ ተቀምጣለች። የተከበራቸው ሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁኝ ስለ ቆያችሁ እያመሰገንኩኝ በዚሁ ቦዳክ የለው በተሰኘው የካርዲ ቢ ዜማ ሰናበታችኋለሁ። በሚቀጥለው እስከምንገናኝ በሰላም በፍቅርና በጤና ንሰንብት። ደሳለኝ መኮንን ነኝ። በእኔ በኩል ቻው። If you it to, these expensive, these is red bottoms, these is bloody shoes. Hit the score, I can get them both, I don't want to choose. And I'm quick, cutting off, so don't get comfortable. Look, I don't dance now, I make money moves. I don't gotta dance, I make money move If I see you now, speak That means I don't fuck with you I'm a boss to a worker Bitch, I make bloody move. Now she say, she gon' do what a who Let's find out and see, call B, You know where I'm at, you know where I be You in the club, just to party I'm there, I get paid a fee I be in and out them bank so much I know they tired of me Honestly, don't give a by who in front of me. Two mix in six months. We're breaking as hard as me. I don't bother with these. Don't let these bother me. They see pictures. They say ghosts. I'm who they trying to be. Look, I might just tell in some babe. I might just show with your boo. I might just spill on your babe. My p feel like a lake. He wanna swim with his face. I'm like, okay. I let him get what he want. He buy me East and LeBron and the new wave. When it go fast as a horse. I got the trunk in the front. I'm the in the street no you probably heard of me got a bag and fix my teeth hope you know it ain't cheap. and i pay my mama bills i ain't got no time to chill think these things be mad at me they baby father wanna build they love you can't me if you wanna to, these expensive, these is red bottoms, these is bloody shoes. Hit the score, I can get them both. I don't wanna choose, And I'm quick cutting off, so don't get comfortable. Look I don't dance now, I make money moves. Say I don't gotta dance, I make money move. If I see you now, I don't speak, that means I do with you. I'm a boss who a work a I make bloody move. If you a you get popped, you a goofy, you a op Don't you come or i my way You can't hang around my block And I just check my accounts Turns out I'm rich, I'm rich, I'm rich I put my hand above my hip I bet you dip, he dip, he dip. I say, I get the money and go This is hot like a stove My glitter is gold tell that lil' her role I just a robe in a rose I just came up in a rave I need to fill up the tank No, I need to fill up the safe I need to let all these No, they none of, they none of the safe. Go to dinner and steak Only the real relay I used to live in the peas Now it's a crib with a gay Rolly got charms And life was to place Hard to let these Let these No, just in case These forgot I just wanna check the mail Another check I'm On the top the You can fuck with me If you wanted to These expensive These is red bottoms These is bloody shoes Hit the store I can get them both I don't wanna choose And I'm quick cutting. Also oh, don't get comfortable Look, I don't dance now, I make money moves. Say I don't gotta dance, I make money move. If I see you now speak, that means I don't f with you. I'm a boss who rock worker. I make bloody moves. bloody move, bloody move, bloody Look, you can f*** with me if you wanted to These expensive, these is red bottoms These is bloody shoes Hit the school, I can get them both I don't wanna choose And I'm quick, cutting off, So don't get comfortable Look, I don't dance now I make money move Say I don't gotta dance I make money move If I see you now speak የአሜሪካ ድምፅ ራዲዮ ጣቢያ በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ሲያስተላልፍ የቆየውን የቅዳሜ ምሽት ፕሮግራም እዚህ ላይ አብቅቷል። ነገ እሁድ በሶስት ሰዓት በራዲዮ መጽሔት እስከምንገናኝ ያስተናገድኳችሁ ቆንጂት ታዬ ነኝ። ፕሮግራማችንን የመራችሁ ብርሃን ኃይሉ ነች። በደህና ደሩ Thank